ጥንታዊቱን ታሪካዊት ከተማ ፓልሜራን ከጽንፈኛው የሁከትና የሽብር ቡድን እስላማዊ መንግስት መልሶ የተቆጣጠረበትን ድል በቡድኑ ላይ ለሚያካሄደው ቀጣይና መጠነ ሰፊ ዘመቻ ማቀነባበሪያ መነሻ ጭምር ሊያደርገው ማቀዱን የሶርያ ጦር አስታውቋል። በሌላ በኩል ደግሞ ከቡድኑ የከፋ ጥቃት የተረፈው ይህ ታሪካዊ ስፍራ ሌላ ይበልጥ አስፈላጊና የላቀ ጠቀሜታም እንዳለው የሀገሪቱ ጥንታዊ ቅርሶች ጥበቃ ተቋም ተጠሪ ተናግረዋል። ክሪስ ሃናስና ሪቻርድ ግሪን ዋሽንግተን ዲሲ ላይ ያጠናቀሩት አጭር ዘገባ አለ። አሉላ ከበደ ያቀርበዋል። የሶሪያ መንግስት ኃይሎች በሩሲያ የአየር ድብደባ እየታገዙ ከሁለት ሺህ ዓመታት ዕድሜ በላይ ባስቆጠሩ ሐውልቶች ላይ ያደረሰውን እጅግ የከፋ ውድመት ጨምሮ ጽንፈኛው ቡድን በጥንታዊቱ የፓልሚራ ከተማ አስፍኖት ለነበረውና ለአስር ወራት ለዘለቀው ቁጥጥር ማብቂያ አበጅተዋል። ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ጥበቃ ቡድን ይፋ እንዳደረገው ፓልሚራን ከቡድኑ እጅ ለማስለቀቅ በተካሄደው ውጊያ ቁጥራቸው ከአራት መቶ በላይ የሚደርስ የሸማቂው ቡድን ተዋጊዎችና ሌሎች ቁጥራቸው ከአንድ መቶ ሰማኒያ በላይ የሚሆኑ የመንግስቱ ኃይሎች ተዋጊዎች ተገድለዋል። አመርቂ ድል ሲሉ ፓልሚራ መልሳ ከእጃቸው የገባችበትን የጦር ውሎ የገለጡት የሶሪያው ፕሬዚዳንት ባሽር አል አሳድ በበኩላቸው የሶሪያ ጦር ሰራዊትና አጋሮቻቸው ሽብርን በመዋጋት ለያዙት ዘመቻ ብቃት አዲስ ማረጋገጫ ነው ብለውታል። ቡድኑ ባለፉት ሁለት አመታት በሶሪያና በኢራቅ በተቆጣጠራቸው የተለያዩ አካባቢዎች የጣዖት አምልኮ ሲል ያወደማቸውን እጅግ ውድና ጥንታዊ ቅርሶች ጨምሮ ዘመን በጠገቡ የአገሪቱ ቅርሶች ላይ ያደረሰውን ጉዳት መጠን የሚገመግሙ ባለሙያዎች ወደ ፓልሚራ የሚያቀኑ መሆናቸውን መንግስታዊው የሶሪያ መገናኛ ብዙኃን ዘግበዋል። የአገሪቱ ጥንታዊ ቅርሶች ጥበቃ ድርጅት ኃላፊ ማአሙን አብዱል ካሪም በበኩላቸው የባልሻሚንን ቤተ መቅደስና የድል ቅስት የተባለውን ጨምሮ ጽንፈኛ ቡድን ያወደማቸውን ታሪካዊ ቅርሶች መልሰን እንገነባለን ብለዋል። በሮማ ስርወ መንግስት ዘመን የተቆረቆረችው ጥንታዊት ከተማ አንዳንድ ሐውልቶች እና ታሪካዊ ቅርሶች ግን አሁንም በጥሩ ሁኔታ እንደሚገኙ አብዱል ካሪም ተናግረዋል። ፓልሚራን መልሶ ለማቋቋም ሶሪያ ይዣለሁ ያለችውን እቅድ አበረታች በሚል የገለጡት ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ናቸው። የሶሪያ መንግስት ኃይሎች በፓልሚራ አይሲስን ድል ለመንሳትና በቡድኑ እጅ ወድቀው የነበሩ ቅርሶችን ለማስመለስ የወደሙትንም መልሶ ለመገንባት የያዙት እቅድ በሰብአዊነትና በባህል እሴቶች ላይ የተቃጣን ጥቃት ለመከላከል መቻሉ አበረታች ነው። ለቅርሶቹ ጥበቃ ለማድረግ ብቻ ሳይሆን መልሶ ለማቋቋም ማቀዳቸውን ይፋ ያደረጉበት ዜና አበረታች ሆኖ ነው ያገኘሁት ያሉትን ተግባራዊ ማድረግ ይሳካላቸዋል ብያምናለሁ። የጥንታዊቱ ከተማ ከእጁ መውጣት ጽንፈኛ ቡድን ከገጠሙት የበረቱ ፈተናዎች የቅርቡ ነው። ከሶስት ወራት በፊት የኢራቅ ጦር ሠራዊት ከዋና ከተማይቱ ባግዳድ አንድ መቶ አስር ኪሎ ሜትሮች ርቃ ከምትገኘው ራማዲ የአይሲስን ተዋጊዎች ጠራርገው ማስወጣታቸው ይታወሳል። የኢራቅ ጦር በተጨማሪም አክራሪው ቡድን አንድ አመት ከአስር ወራት ለሚሆን ጊዜ ተቆጣጥሯት የምትገኘውን ሰሜናዊቱን የኢራቅ ከተማ ሞሱልን ለማስለቀቅ ግዙፍ ዘመቻ በያዝነው ሳምንት አውጇል።